ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላቸው ስርጭት ጀመረ። የኢትዮጵያና የኤርትራ ሕዝቦች ከእንግዲህ ሁለት ሕዝቦች ናቸው ብሎ የሚያስብ እውነታውን ያልተረዳ ነው። የኤርትራ ፕሬዚዳንት ኢሳያስ አፈወርቂ ናቸው ዛሬ ይህንን ያሉት። የኢትዮጵያውን ጠቅላይ ሚኒስትር ጽህፈት ቤት ኃላፊ አቶ ፍጹም አረጋን አነጋግረናል። ዶክተር አብይ አህመድ ባለፈው አስመራ ያደረጉት ጉብኝት ኤርትራ ህዝቦች እንዲሁም በአስመራ ከተማ አንፋሪዎች ከፍተኛ የሆነ የፍቅር አቀባበል ማግኘታቸውን የተመለከተ ኢትዮጵያ ህዝብ ልቡን ከፍቶ ጠዋት ጀምሮ ሲጠባበቅ ቆይቶ ቤተ መንግስትም ድረስ ሸኝቶ ከዛ አሁን ደግሞ ሀዋሳ ሲገቡም ከፍተኛ የሆነ አቀባበል በከተማው ነዋሪ ኢንዱስትሪ ፓርኩ አካባቢ ነበር። አሁን ደግሞ የምሽት የራስ ፕሮግራም ከመጀመሩ በፊት የመጣን ትልቅ ግመል በስፖርት ጠቅላይ ሚኒስትሩ ውር ፕሬዚዳንት ኢሳያስ በስጦታ መልክ ተበርክቶላቸው በጣም መደሰታቸውን ገልጸዋል። ዘገባ ይዘናል። በዚህ ላይ ሻለቃ ዳዊት ወልደ ጊዮርጊስ ደግሞ እንዲህ አሉ። ዛሬ በጣም ስሜታዊ ቀን ነበር ለእኔ በቆፍጣና ወታደር በወታደርነት ሙያ በስነ ስርዓት ያደኩ ነበርኩ ብዙ ጊዜ በስሜት ብዙ አልነፋረቅም ግን ዛሬ ግን ስሜቴ በጣም ተነክቶ ብቻ ነበር ያለሁት በቴሌቪዥን ይህንን ሁኔታ ስከታተል በጣም ነው ስሜቴ የተነካው በጣም ነው ደስ ያለኝ በጣም ነው እንባ ያቀረርኩትና በእውነቱ ልዩ ቀን ነበር ለእኔ በዳዊት ወልደ ጊዮርጊስ በተለይ በዘመነ ደርግ የኤርትራ ዋና አስተዳዳሪና በኋላም ምክትል ውጭ ጉዳይ ሚኒስትር ነበሩ። ሻለቃ ዳዊት አነጋግረናቸዋል። ሙሉ የምሽቱ ዝግጅት ከፕሬዚደንት ኢሳይያስ የኢትዮጵያ ጉብኝት ጋር የተያያዘ ነው። አብራችሁን ቆዩ። ብርሃን ኃይሉ ፕሮግራሙን ትመራለች። የምናስተናግዳችሁ አዲሱ አበበና እኔም ሶሎሞን አባተነን። አሁን የምሽቱን ዋና ዋና የዓለም ዜና አዲሱ ያሰማናል። ቀደም ሲል እንደተገለጠው ዛሬ ቅዳሜ ሐምሌ ሰባት ቀን ለሶስት ቀናት ጉብኝት ኢትዮጵያ የገቡት የኤርትራው ፕሬዚዳንት ኢሳያስ አፈወርቂ ከጥቂት ሰዓታት በአዲስ አበባ የቤተ መንግሥት ቆይታ በኋላ የሐዋሳን ኢንዱስትሪ ፓርክ ለመጎብኘት ወደዚያው አምርተዋል። ፕሬዚዳንት ኢሳያስ ቦሌ ዓለም አቀፍ አውሮፕላን ጣቢያ ሲደርሱ የኤፍዲሪ ጠቅላይ ሚኒስትር አብይ አህመድን ጨምሮ የክልሉ አስተዳዳሪዎች፣ ሚኒስትሮች፣ የሃይማኖት አባቶች፣ ታዋቂ ግለሰቦችና የጥበብ ሰዎች ተገኝተው ደማቅ አቀባበል አድርገውላቸዋል። ይህ ታሪካዊ መሆኑ የተነገረለት ጉብኝት በሁለቱ አገሮች መካከል ለሀያ ዓመታት የዘለቀውን ወታደራዊ ፍጥጫ ለማቆም አንድ ከፍተኛ እርምጃ መሆኑም ተነግሯል። ባለፈው ሳምንት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ኤርትራን በጎበኙበት ወቅት ሁለቱ መሪዎች በየአገሮቻቸው ኤምባሲዎች ለመክፈትና የበረራ ፕሮግራሞች ለመጀመር ስምምነት መፈራረማቸው አይዘነጋም። ፕሬዚዳንቱ በብሔራዊ ቤተ መንግሥት በተደረገላቸው የምሳ ግብዣ ተገኝተው ባደረገውት ንግግር ቀደም ሲል እንደሰማችሁት ከእንግዲህ የኢትዮጵያና የኤርትራ ሕዝቦች ሁለት ሕዝቦች ናቸው ብሎ የሚገልጹ አካላት ካሉ ሀቁን የማያውቁ ናቸው ብለዋል። ነገ እሁድ ደግሞ ጠቅላይ ሚኒስትር አብይ አህመድና ፕሬዚዳንት ኢሳያስ አፈወርቂ ንግግር በሚያደርጉበትና 25ሺህ ህዝብ ይገኝበታል በተባለው በሚሌኒየም አዳራሽ የኢትዮጵያና የኤርትራ ሰላም ማብሰሪያ መድረክ ይካሄዳል። አድማጮች የኤርትራን ፕሬዚዳንት የኢትዮጵያ ጉብኝት በተመለከተ የዛሬው በዛ ያሉ ዝግጅቶች ያካተቱ መሆናቸውን በመግለጥ ከዜናው በኋላ እንደምናቀርብ እንገልጻለን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የፈረንሳው ፕሬዚዳንት ኢማኑኤል ማክሮን ኢትዮጵያና ኤርትራ ለሰላም በደረሱ ስምምነት የተሰማቸውን ደስታ ገለጡ። ፕሬዚዳንት ማክሮን የኢፌዴሪ ጠቅላይ ሚኒስትር አብይ አህመድን በስልክ አነጋግረዋቸዋል። ፕሬዚዳንት ማክሮን አሁን ላይ በኢትዮጵያ እየታዩ ያሉ ለውጦችን ፈረንሳይ የምትደግፍ መሆኗን ገልጠዋል። ፕሬዚዳንቱ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ፈረንሳይን እንዲጎበኙም ጥሪ ወይም ግብዣ ተደርጎላቸዋል። የኢትዮጵያው ፕሬዚዳንት ዶክተር ሙላቱ ተሾመ የኢትዮጵያን በውጭ አገሮች ይወከላሉ ያሏቸውን ስምንት አምባሳደሮች መሾማቸውን ራዲዮ ፋና ገልጧል። ሹመቱን በተመለከተ ባገኘነው ዜና መሠረት ወደፊት ሌሎች ተሿሚዎችም ይኖራሉ። የአምባሳደሮችን አሸዋሸዋን በተመለከተ ሰሞኑን ባስተላለፍነው ፕሮግራም ላይ በአዲስ አበባ ዩኒቨርሲቲ የታሪክ መምህር አቶ አበባው አያሌው ይህን ማለታቸው አይዘነጋም። አለመታደል ሆኖ ምንድን ነው የእኛ ሀገር አምባሳደሮች የተባረሩ ካድሬዎች ናቸው አብዛኛው፣ ወይንም ደግሞ የታመሙ ጡረታ ያወጡ ካድሬዎች ናቸው። እነዚህ ለሀገሪቱ ኢንቨስትመንት ይስባሉ ሀገሪቱን በመልካም ሁኔታ ያስገጽታ ይገልጻሉ ወይንም ሌላ ብለው ነገር ያስተዋውቁ ስለማይችሉ በውጭ ዲፕሎማሲው በኩል ጠቅላይ ሚኒስትር ዶክተር አብይ ትልቅ እርምጃ መውሰድ አለባቸው። አቶ ሽፈራው ሽጉጤን ያካተተው የስምንት አምባሳደሮች ሹመት ይፋ የሆነው ትናንት ማታ መሆኑ ይታወቃል። ኢትዮጵያን ለጊዜው ባልተገለጡ የውጭ አገሮች የሚወክሉ አምባሳደሮች ሽፈራው ሽጉጤ፣ አለማየሁ ተገኑ፣ እሸቱ ደሴ፣ አዛናው ታደሰ፣ ዮናስ ዩሱፍ፣ ድሪባ ኩምሳ፣ ያለው አባተ እና አብዱል ፈታህ አብዱላሂ ናቸው። ይህ በእንዲህ እንዳለ በአሁኑ ሰዓት ኢትዮጵያን እየጎበኙ የሚገኙት ፕሬዚዳንት ኢሳያስ የሚመሩት የሚመሯት ኤርትራም ሰኞ አዲስ አበባ ላይ ኤምባሲዋን ትከፍታለች። ልጆቻቸው በቅሊንጦ ማረሚያ ቤት ታስረው እንደሚገኙ የገለጡ የእስረኛ ቤተሰቦች ዛሬም ወደ ውስጥ ገብተው ስንቅ ማቀበል እንዳልቻሉ ለአሜሪካ ድምፅ ገልጠዋል። ወደ እስር ቤቱ ሲሄዱም ድብደባና ወከባ እንደተፈጸመባቸው ተናግረዋል። ጽዮን ግርማ ዝርዝር አላት። በቂሊንጦ ማረሚያ ቤት ውስጥ በተለያዩ ወንጀሎች ተከሰው ጉዳያቸውን በመከታተል ላይ የሚገኙ እስረኞች በሀገሪቱ ውስጥ ለሌሎች እስረኞች የተሰጠው ምሕረትና ይቅርታ ለእነርሱም እንዲሰጣቸው በመጠየቅ ከትላንት በስቲያ ጀምሮ ባደረጉት የምግብ ማቆም አድማና ተቃውሞ ምክንያት በሩ በመዘጋቱ ልጆቻቸው ያሉበትን ሁኔታ ገብተው ማየት እንዳልቻሉ ቤተሰቦች ለአሜሪካ ድምፅ ገለጹ። ልጄ ታስሮብኛል ያሉ እናት ያለ ፍትህ ተንከራተትን ይላሉ ተረክቷል የቋጠርኩትም እንጀራ ያመላለሳሉ። ናራ ከሀጉዳይ እዛ ደረስን አጼ ግን ተብለን ከመኪና የለም ብሎ ተብሎ ተዘግቶብን ከዛ የአንድ ሰዓት መንገድ በእግራችን ተጉዞን እዛ ደረስን። እንዳትጠጉ ነው የሚሉት። ይደባደባሉ፣ ይማታሉ። በቃ ሶስት አመታችን ፍትህ የለ ምን የለ ምን የለ። ይቀርባሉ፣ ያኛ ጎደለ ይባላል፣ ይቀርባል፣ እንደዚህ አልተሟላ ይባላል። እየተመላለሱ ነው። ልጄ ይኸውልሽ፣ እኔ ማርካቶ ነው ሻይ የሚሸጠው። እግሬ ተሰንትሎ ይኸው ሶስት አመት ሙሉ ማረም ያመላለሳሉ። ፍትህ ዘለ የለ ሌላ እርሳቸውም ልጃቸው እንደታሰረባቸው የገለጹ አባት ደግሞ መኮንን ይባላል። መኮንን ማማ እዚህ ነበረ። በጣም በአይነኛው ሁኔታ ወደዛ አካባቢ ለማቅረብ አልተቻለም። በዱላ እያባረሩን ሰውን ትራንስፖርት ሳን እንዳይመጣ እያደረጉ ህዝብን እያንገላቱ ያሉት ጊዜ መደከሙ ተመጥተዋል። ከትናንትና ጀምሮ ዛሬም እየተባረን ነበረ። በአስቸካ እዛ ቦታ ላይ ምንም ነገር ነው ለህዝብ ሊሰጡ አልቻልም። ሰብአዊ መብት የለም እዚ አካባቢ ላይ ሰባብታችን ይተገፍናል። ልጆቻችን ይሞቱ ይኖሩ

የራሳችን ጉዳይ ነው። ቆዩ በቃ ዩ አድገቡም። ሁኔታውን በተመለከተ ለሀገር ውስጥ መገናኛ ብዙኃን ምላሽ የሰጡት የፌዴራል ማረሚያ ቤቶች አስተዳደር ዋና ሱፐር ኢንተንዳንት አሰፋ ኪዳኔ ታራሚዎቹ ጥያቄያቸውን ያቀረቡት ስርዓት አልበኝነት በተሞላበት መንገድ መሆኑን፣ በተጨማሪም አጥር ሰብረው ሊወጡ ሲሉ አረጋግተን መልሰናቸዋል የሚመለከተው አካል ያነጋግረን ብለዋል። የሚመለከተው አካል እንዲያነጋግራቸው እናደርጋለን የሚል ምላሽ ሰጥተዋል። ጽዮን ግርማን ለዘገባው አመሰግናለሁ ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው ዛሬ ሶማሊያ ዋና ከተማ መቀዲሾ ውስጥ በሚገኘው የፕሬዚዳንቱ ቤተ መንግሥት አጠገብ የደረሰው ሁለት መኪና ላይ የተጠመዱ ፈንጂዎች አምስቱን አጥቂዎች ጨምሮ በጠቅላላው ስድስት ሰዎች መሞታቸውን የአይን ምስክሮች ገልጠዋል አካባቢው በነበሩ ምስክሮች ገለጣ መሰረት በፍጥነት ትነዳ የነበረች መኪና ፒስ ጋርደን በተባለው መናፈሻ ስፍራ ስትደርሱ ስትደርስ ይቅርታ፣ ፍንዳታ በማድረሷ በጸጥታ አስከባሪዎችና በታጣቂዎች መካከል ከባድ የተኩስ ልውውጥ ተካሂዷል። በዚህ ጥቃት በሌሎች ተጨማሪ ሰዎች ላይም የመቁሰል አደጋ እንደደረሰና ቁስለኞቹ ወደ ሐኪም ቤት መወሰዳቸውንም አንድ የአይን ምስክር ለቪኦኤ ሶማልኛ አገልግሎት ገልጧል። የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ብሪታንያን ጨምሮ የኔቶ ሸሪክ ሀገሮችን በማያካትት ጉባኤ ለመካፈልና ከሩሲያ አቻቸው ቭላዲሚር ፑቲን ጋር ለመገናኘት ነገ ወደ ሄልሲንኪ እንደሚያመሩ ተገለጠ። ሁኔታው ግን አውሮፓውያንን እንዳላስደሰተ ነው የተገለጠው። በዚህም የተነሳ አውሮፓውያን አህጉሪቱ ከኔቶ ውጭ የሆነ የመከላከል ስትራቴጂ ለመቀየስ ስምምነት ላይ ደርሳለች ተብሏል። ይህ በእንዲህ እንዳለ የሩሲያው ፕሬዚዳንት ቭላዲሚር ፑቲን በ2016ቱ የዩናይትድ ስቴትስ ፕሬዚዳንታዊ ምርጫ እጃቸው በእርግጥ ስለመኖሩ በአጽንኦት እንደሚጠይቋቸው ፕሬዚዳንት ዶናልድ ትራምፕ አስታውቀዋል። ሩሲያ በዩናይትድ ስቴትሱ ፕሬዚዳንታዊ ምርጫ እጇ የመኖሩ ወይም ያለመኖሩ ጥያቄ ፌዴራላዊ ምርመራ እንዳስከተለ አይዘነጋም። በመጨረሻም ስፖርት የዓለም ዋንጫ እየተካሄደ መሆኑ ይታወቃል። ለደረጃ ዛሬ ቤልጅየም እና እንግሊዝ ተጫውቶ ቤልጅየም ሁለት ለዜሮ በማሸነፍ ሶስተኛ ሆኗል። አንደኛና ሁለተኛው የሚወጡት የሚለየው ነገ ከቀኑ 12 ሰዓት ላይ ፈረንሳይና ክሮኤሽያ በሚያደርጉት ውድድር ይሆናል። ዜናው አበቃ። አመሰግናለሁ አዲሱ ለዘገባው። ለመሆኑ አንተ የማና አዲሱ ክሮኤሽያ እንዴት አወቅ? በነገራችን ላይ ልክ የዛሬ ሀያ ዓመት የነበረውን የዓለም ዋንጫ ፈረንሳይ አዘጋጅ ተራሷ ነች ብላችሁ ሰሞን አደለም ሰሞን አደለም። እሺ፣ ለማንኛውም መልካም ቆይታ እንመኛለን። የተከበራችሁ አድማጮች ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15330 እና በ15640 ኪሎ እንዲሁም በ25 ሜትር ባንድ በ11720 ኪሎ ሄርትስ በተጨማሪም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የቅዳሜ ሐምሌ 7 2010 ዓ ም ምሽት ልዩ ፕሮግራም ነው። ፈረስ የፍቅር ምልክት ነው። ፈረስ ደግሞ ጓደኛው ላይ ከዳም አንጋፋው ኦቦ ሉቤ ብሩ የኦሮሞ ባህልና ታሪክ ተመራማሪ ናቸው፣ ይዘናቸዋል። ለምሽ አብራችሁን ቆዩ። ክቡራትና ክቡራን አሁን ወደ መጀመሪያው ቅንብራችን ወይም ዘገባችን እንለፍ። ቀደም ሲል በዜናው ላይ እንደተገለጠው ለሶስት ቀናት ይፋዊ ጉብኝት አዲስ አበባ የገቡት የኤርትራ ፕሬዚዳንት ኢሳያስ አፈወርቂና የልዑካን ቡድናቸውን ይዘው አዳራቸውን ሐዋሳ ከተማ ያደርጋሉ። በአሁኑ ሰዓትም የራት ግብዣ እየተደረገላቸው ሲሆን ነገ ጠዋት በኦሮሞ ባህል የተዘጋጀ የቁርስ ስነ ስርዓት ይጠብቃቸዋል ተብሏል። በአዲስ አበባ ፈረስ ከነጋሻና ጦሩ ተበርክቶላቸዋል። በሐዋሳ ደግሞ በሁለቱ ሀገሮች ባንዲራና በአበባ ያሸበረቀ የግመል ስጦታ ቀርቦላቸዋል። ጽዮን ግርማ የጠቅላይ ሚኒስትር ጽህፈት ቤት ልዩ ኃላፊ አቶ ፍጹም አረጋን አነጋግራቸዋለች። የኤርትራና የኢትዮጵያ ግንኙነት በጦርነት ከተቋረጠ ከ20 ዓመታት በኋላ ልክ የዛሬ ሳምንት ለመጀመሪያ ጊዜ የኤርትራን መሬት የረገጡ መሪ የሆኑት ጠቅላይ ሚኒስትር አብይ አህመድ ባደረጉላቸው ግብዣ በተራቸው ዛሬ ረፋድ ላይ የልኡካን ቡድናቸውን አስከትለው አዲስ አበባ የገቡት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከአዲስ አበባ እስከ ሐዋሳ ደማቅ አቀባበል ተደርጎላቸዋል። ምሳቸውን በቤተ መንግስት ራታቸውን በሐዋሳ ተጋብዘዋል። በሐዋሳ የኢንዱስትሪ ፓርኮች ውስጥ የሚገኙ የተለያየ የማምረቻ ፋብሪካዎችን ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋራ በጋራ ጎብኝተዋል። በአዲስ አበባ በኦሮሞ ባህል ትልቅ ቦታ የሚሰጠው ፈረስ ከነጋሻና ጦር በሐዋሳ ደግሞ ግመል በስጦታ መልክ ተሰጥቷቸዋል። አጠቃላይ የዛሬውን ውሎ በተመለከተ የጠቅላይ ሚኒስትር ጽፈት ቤት ልዩ ኃላፊ አቶ ፍጹም አረጋን ማምሻውን ከሐዋሳ በስልክ አነጋገሪያቸው ነበር። እንግዲህ በዚህ ምሽት በጣም ጥሩ የሆነ ዝግጅት እንዳለ ነው እየተመለከት ነው ያለ ነው። ያው የዶክተር አብይ አህመድ ባለፈው በአስመራ ያደረጉት ጉብኝት በ ኤርትራ ህዝቦች እንዲሁም በአስመራ ከተማ ነዋሪዎች ከፍተኛ የሆነ የፍቅር አቀባበል ማግኘታቸውን የተመለከተ የኢትዮጵያ ህዝብ ልቡን ከፍተው ከጠዋት ጀምሮ ሲጠባበቅ ቆይቶ ቤተ መንግስትም ድረስ ሸኝቶ ከዛ አሁን ደግሞ ሀዋሳ ሲገቡም ከፍተኛ የሆነ አቀባበል በከተማው ነዋሪም፣ በኢንዱስትሪ ፓርክ አካባቢም ነበር። አሁን ደግሞ የምሽት የራስ ፕሮግራም ከመጀመሩ በፊት የመጣን ትልቅ ግመል ክቡር ጠቅላይ ሚኒስትሩ ክቡር ፕሬዚዳንት ኢሳያስ በስጦታ መልክ ተበርክቶ ላቸው በጣም መደስታቸውን ገልጸዋል። በዚህ ድባብ ነው እንግዲህ ወደ ራት የገቡት። አሁን የደቡብ ኢትዮጵያ ህዝቦች የተለያዩ ብሄረሰቦች እንዲሁም የሀገሪቱ የተለያዩ ብሔረሰቦች የተለያዩ ጣዕመ ዜማ እንዲሁም የኤርትራን ሙዚቃዎች በማቅረብ ላይ ይገኛሉ ማለት ነው። ስለዚህ በዚህ ሁኔታ ላይ የምገኝ በደቡብ ክልል ብሔር ብሔረሰቦች በቴሌቪዥንም እንዳየ ነው የምርቃት ስነ ስርአት የሚመስል ተቀምጠው ታይቶ ነበር። እሱ ስነ ስርአት ምንድን ነበረ በሲዳማ ባህል መሰረት እንደሰማሁት ከሆነ ያው እኛ ተቀብሎኖታል ነብር የሚቀበሎት ያንን ስነ ስርዓት ያካሄዱት በሲዳምኛ ባህላዊ ዜማ እያዜሞ ማለት ነው። የግመሉን በተመለከተ ለምንድን ነው ግመል ተመርጦ ሊሰጣቸው የቻለው? ይዘውትስ ይሄዳሉ ወይ? ይዘውት ይሄዳሉ አዎ፣ ስጦታ ስለሆነ። ግን ደግሞም በኤርትራ ኤምብለም ወይም አርማ ላይ የግመል ምስልም ስላለ ፕሬዚዳንቱን ግመል እንደሚወዱ የሚያውቁ ሰዎች ጥሩ ስጦታ ነው ብለው ገና ታድርገው በመጠቆማቸው እንደሆነ የተረዳሁት። ስለዚህ እሳቸውም በጣም እንደተደሰቱ ተገንዝብ ያለሁ። ሌላ ወደ አዲስ አበባ እንደው ልመልሶት ና አዲስ አበባም የኦሮሚያ ክልል ፕሬዚዳንት አቶ ለማ መገርሳ ፈረስ ጋሻና ጦር እንዳበረከቱላቸው እንዲሁም እርስዎ በትዊተር ገጾት ላይ የመጀመሪያ ሰበር የሚባለውን ዜና ከፎቶ ጋር እርስዎ ነት ያወጡት። ና እሱ ስለምንድን ነው የተመረጠው? ስለ እሱ ስጦታ ምስቲ ንገሩ እንግዲህ ባህል በተረዳሁት ትልቅ የከበረ ስጦታ ለትልቅ ሰው ተውሎ የፍቅር መግለጫ ስጦታ እንደሆነ ነው። ስለዚህ የአክብሮቱ መግለጫ እንደሆነ ነው የተረዳሁት። የሁለቱ ሀገሮች የሰላም ስምምነት ሲጀመር በውጭ ጉዳይ ሚኒስትሩ በኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳላህ የተመራው የልዑካን ቡድን ወደ ኢትዮጵያ ሲመጣ መጀመሪያ ወደ ሀዋሳ ኢንዱስትሪ ፓርክ ተጉዘው ነው የጎበኙት። አሁንም ፕሬዚዳንቱ ተመልሰው ሲመጡ ወደ ሀዋሳ ነው የወሰዳችኋቸውና የተለየ ምክንያት አለው። እንግዲህ አሁኑ በአሁኑ ሰዓት ሀገራችን ላይ ኢንዱስትሪያላይዜሽን ለማስተዋወቅ ከፍተኛ ጥረት በማድረግ ላይ ነው የምንገኘው በአንድ ቦታ ላይ ሀምሳ ሁለት ፋብሪካዎች እየተገነቡበት እና ዜሮ ሊክዊድ ዲስቻርጅ ፋሲሊቲ ያለው ኢንተርናሽናል ካምፓኒዎችም ጭምር አስራ ዘጠኝ ሀገሮች ኩባንያዎች ያሉበት እሺ፣ እሺ፣ አዎ፣ ዓለም አቀፍ ኩባንያዎችም እንደዚሁ ከአስራ ዘጠኝ ሀገር የመጡ ኩባንያዎች ጨርቃጨርቅን እና የጨርቃጨርቅን ስፌት በመስራት ከአፍሪካ ቀዳሚ ፓርክ ነው እና ይሄ እንግዲህ በማደግ ላይ ያሉ ሀገሮች በሙሉ ከግብርና ወደ ኢንዱስትሪ በማለት የሚያድጉ ከመሆናቸው ጋር ተያይዞ በዋናነት መጻኢ ዕድላችንም በጋራ በዚህ መልክ ይመሰረታል የሚልም ነው። እናም በአንድ በኩል የምንኮራበትና ግን ደግሞ መጀመሪያችን በመሆኑ በሌሎች ቦታዎች ከአስራ አምስት ሞዴል በማለት ስለዚህ ለዛም ጥሩ ምሳሌ ስለሚሆን ትስስራችንም አብሮ ለማደግ ነው ብለን ስለምናምነው በእኛ በኩል በዚህ መልክ እየሄድን እንደሆነ ለማሳየት ነው። እነሱም በጥሩ ሁኔታ ምክንያቱም የሕዝቡን መለወጥ የማይፈልግ ስለሌለ የጎበኙት ሁሉ እንደ ጥሩ ሞዴልነት እያዩት ነው። ስለዚህ ይህም አብሮ ለመስራት አብሮ ለማደግ ትልቅ መንገድ እንደሆነ ነው። ለምሳሌ የኢንዱስትሪ ፓርክ እነሱ አካባቢ እንዲገነባ የሚፈልጉ ከሆነ የኢንዱስትሪ ፓርኮች ውጤቶች አሁን የሐዋሳ ኢንዱስትሪ ፓርክ መቶ ፐርሰንት ወደ ውጭ ገበያ የሚቀርብ በመሆኑ የወደብ አገልግሎትንም ለመጠቀም ድሎ ያለን መሆኑን ለማሳየትም በብዙ መልክ ለመተሳሰር ቅድሚያው ፍቅር ስለሆነ መተሳሰብ ስለሆነ መቀራረብ ስለሆነ፣ ቀጥሎ ደግሞ አንዱ ያለውን ሌላው ሌላው የሌለውን ደግሞ ያለው ደግሞ የምናደርገው ጥረት ያሉንን እድሎች ለማሳየት ጭምር ነው። ሌላው ሐዋሳ መረሳት የሌለበት በጣም ውብ የሆነ በሀይቅ የተከበበ እንትን የሐዋሳ ሀይቅ ያለበት ለቱሪስትም ተመራጭ ለረፍትም ተመራጭ ቦታም ስለሆነ ለሪዞርትም የኢንዱስትሪም ከተማ አድርገን መውሰድ እንችላለን። ስለዚህ በእነዚህ ምክንያቶች እንደሆነ ነው የሚገምጠው። ከዚህ በኋላ ቀጣይ ያለው ፕሮግራማቸው ምንድን ነው? ሐዋሳ አዳራቸውን ያደርጋሉ። አያይዘው ደግሞ የነገ ፕሮግራማቸውን ቢገልጹልኝ። በነገ እለት ባህላዊ ቁርስ ስነስርዓት ይኖራል። በኦሮሞ ባህል የተዘጋጀ የ ቁርስ ስነ ስርዓት እንደሚኖሩ ይጠበቃል። ከዛም ወደ አዲስ አበባ በመመለስ የምሳ ፕሮግራም ከክቡር ጠቅላይ ሚኒስትሩ ጋር ይኖራቸዋል። ከሰዓት በኋላ በሚሊኒየም አዳራሽ ከሀያ አምስት ሺህ በላይ የሆኑ ታዳሚዎች በሚገኙበት ክቡር ፕሬዚዳንቱ ንግግር ያደርጋሉ ተብሎ ይጠበቃል። የተለያዩ ጣዕመ ዜማዎችም በሁለቱም አገሮች ድምጻው እንደሚቀርብ ይጠበቃል። ላይ ምናልባት ያው በአራት ቀን በጥገና ላይ እየተካሄደለት የሚገኘው የኤርትራ ኤምባሲ ባንዲራውንም ይሰጥላል፣ ኦፊሻሊ ስራውንም ይጀምራል ብለን እንጠብቃለን። እንግዲህ በዛ ጉዞ ወደ አስመራ ይሆናል ብለን እንጠብቅ። ጠቅላይ ሚኒስትር ጽህፈት ቤት ልዩ ኃላፊ አቶ ፍጹም አረጋ ለሰጡን ማብራሪያ በአሜሪካ ድምጽ ስም አመሰግናለሁ። አመሰግናለሁ። እኔም አንችን አመሰግናለሁ ጽዮን። በነገራችን ላይ ቅድም የአዋሳው እራት አለቀ ወይ ሲልሽ አዲሱ ሰምቼ ነበርና አለቀ እንዴ? እየተበላ ነው። አዲሱ ምን ነክቶት እንደሆነ አላውቅም። ምሳ ሰዓት ነው፣ ራበው መሰለኝ። ምን ሆነ? ምን ተባባሉ? ምን ተደረገ? ራቱ ላይ እንግዲህ። አሁን እንደሰማችሁት አቶ ፍጹም አረጋን ካነጋገርኳቸው በኋላ አሁን ንግግር አድርገዋል፣ ጠቅላይ ሚኒስትር አብይ አህመድም ፕሬዚዳንት ኢሳይያስ አፈወርቂም። ጠቅላይ ሚኒስትር አብይ አህመድ እንግዲህ አጠር አድርጌ ነው ባደረጉት ንግግር ምንድን ያሉት ዛሬ አዲስ ግንኙነት የምንጀምርበት ቀን ሳይሆን ጥቁር መጋረጃ የምንቀድበት ቀን ነው። በግንኙነቶቹ መካከል ቆሞ የነበረውና ከኤርትራ ጋር ያገኘነው ፍቅር በሀምሳ ቢሊዮን ወይም በመቶ ቢሊዮን እንኳን ልንገዛ የማንችለው ነገር ነው ብለዋል። የፕሬዚዳንት ኢሳያስ አፈወርቂ ደግሞ ተከትለው ሲናገሩ ከአስተዋይ መሪ ቀጥሎ መናገር ከባድ ቢሆንም በልማት እድገት ላይ በምናደርገው ግንኙነት አቅጣጫ አብይ እንዲመራል ወይም መሪ እንዲሆን ከፊት እንዲሆን እኛ ደግሞ እኔ ደግሞ አግዘዋለሁኝ እና እሱ ይምራን ብለው የመሪነቱን ወደ አካባቢያዊ መሪ ያደረጓቸው ማለት ነው። የጀርመኑን የመሰለው ግንብ ፈረሳ ማለት ነው። በነገራችን ላይ በቅዱስ መጽሐፍም ተጽፎ ያለ ነገር አለ። ንጉሥ ሰሎሞን ምን ላድርግልህ ብሎ እግዚአብሔር ሲጠይቀው የፈለገውን ነገር ላርግልህ ሲለው ምንም አልፈልግም ይህንን ሕዝቤን የምመራበትን ይህን ትልቅ ሕዝቤን የምመራበትን ጥበብና ማስተዋል ብቻ ስጠኝ አለውና ሰጠው ዘርግፎ ሰጠው። ሁሉ በነገራችን ላይ ፕሬዚዳንት ኢሳያስ አፈወርቂ በትግረኛ ቋንቋ ነበር የተናገሩትና ይሄ የትግርኛ ቋንቋ የትግረኛ ዝግጅት ክፍላችን የተረጎሙልን ነው። ነገር ግን ጠቅላይ ሚኒስትር አብይ ደግሞ ወደ አማረኛ ሲመልሱት፣ አይ እሱ ይመራል፣ እኔ እከተላለሁ ብለው እንደገና ምንም አይደለም ብልህ አመራር በብነማስተዋል ያለው አመራር ይኑር። ለማንኛውም በጣም እናመሰግናለን ጽዮን። እንግዲህ እየተከታተልን ይህንን የፕሬዚደንት ኢሳያስን የአዲስ አበባ ጉብኝት ከሰሞኑም እሳቸው እዛ እስካሉ ድረስ እናቀርባለን። በዚህ ምሽትም ቀሪ ዘገባዎቻችን ሁሉ ከዚሁ ጉብኝት ጋር የተያያዙ ናቸው። እንግዲህ ፕሬዚደንት ኢሳያስ አፈወርቂ በብሔራዊ ቤተ መንግሥት ባደረጉት አጭር ንግግር ላይ የኢትዮጵያና የኤርትራ ሕዝብ ሁለት የተለያዩ ሕዝብ ናቸው የሚል ሞኝ ነው ብለዋል። ፕሬዚደንት ኢሳያስ ከመሩት ከፍተኛ ቡድናቸው ጋር አዲስ አበባ ላይ እጅግ የደመቀ አቀባበል እንደተደረገላቸው መለስካቸው አመሃ እዚያው ተገኝቶ ማስተዋሉን ዘግቧል። የአዲስ አበባና የአካባቢዋ ህዝብ የቦሌን መንገድ ይዞ ቦሌ ዓለም አቀፍ አውሮፕላን ጣቢያ መግቢያ ድረስ መደርደር የጀመረው ገና ከንጋቱ 12 ሰዓት አካባቢ እንደነበረ የተመለከቱ ይናገራሉ። በመደበኛ አጠራሩ አፍሪካ ጎዳና በተለምዶ ስያሜው ደግሞ ቦሌ መንገድ ለወትሮውም ቢሆን ቅዳሜ ጠዋት የተሽከርካሪ ቁጥር ብዙ የሚባል አይደለም። ዛሬ ግን ከዘወተሩ ቅዳሜም ያነሰ ነበረ። በዛሬው ቅዳሜ በተሽከርካሪው ፈንታ እግረኛው እጅግ ብዙ ነበር። ፕሬዚዳንት ኢሳያስን ሊቀበል የወጣው ይህ ህዝብ የሁለቱን አገሮች ሰንደቅ ዓላማ ያውለበልባል። ወጣቶችና ህፃናት በፊቶቻቸው ላይና በቀኝና በግራ ጉንጮቻቸው የሁለቱን አገሮች ሰንደቅ ዓላማ ቀለሞች ተቀብተዋል። እዚያም እዚህም እልታለ ይጨፈራል። አውሮፕላን ማረፊያ ውስጥ ደግሞ ከፍተኛ የመንግሥት ባለሥልጣናት፣ የሃይማኖት መሪዎች፣ የኪነ ጥበባት ሰዎች ተሰልፈው የፕሬዚዳንት ኢሳያስን መምጣት ይጠባበቃሉ። ልክ ሦስት ሰዓት ከ48 ደቂቃ ሲሆን ፕሬዚዳንቱን የያዘው አውሮፕላን ደረሰ። እንደ ቆመም ጠቅላይ ሚኒስትር አብይ አህመድ ተቀብለዋቸው የክብር ዘቡን ሰልፍ ጎበኙ። የሁለቱ አገሮች ብሔራዊ መዝሙሮችም በሙዚቃ ቡድኖች ተሰሙ። ጠቅላይ ሚኒስትሩ ፕሬዚዳንቱን የተቀበሏቸው በመድፍ ተኩስ ጭምር ነበረ። ፕሬዚዳንት ኢሳይያስና የመሩት የልዑካን ቡድን በብሔራዊ ቤተ መንግሥት የምሳ ግብዣ ተደርጎላቸዋል። በምሳ ግብዣው ላይ ፕሬዚዳንት ኢሳይያስ በትግርኛ ቋንቋ ባደረጉት አጭር ንግግር የኢትዮጵያንና የኤርትራን ሕዝቦች ሁለት የተለያዩ ሕዝቦች ናቸው የሚል የተሳሳተ ወይንም ሞኝ ነው ብለዋል። ጠቅላይ ሚኒስትር አብይ አህመድ እና ፕሬዚዳንት ኢሳያስ አፈወርቂ ከምሳ በኋላ ወደ ሐዋሳ ከተማ ለጉብኝት አቅንተዋል። መለስካቸው አምሐ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ከዚሁ ጉዳይ ጋር የተያያዘ ማለትም ከፕሬዚዳንት ኢሳይስ አፈወርቂ የኢትዮጵያ ጉብኝት ጋር የተያያዘ ዘገባ ነው የሚቀጥለው። ቀደም ሲል እንደገለጥንላችሁ ለኢትዮጵያ ጉብኝታቸው ፕሬዚዳንት ኢሳይስ አፈወርቂ ዛሬ ከአስመራ ሲነሱ የነበረው ሁኔታ የአስመራ ሪፖርተራችን ብርሃነ በረሀ ደግሞ እንደሚከተለው ዘግቦታል። በፕሬዝደንት ኢሳያስ አፈወርቂ የተመራው የኤርትራ የልኡካን ቡድን ዛሬ ጠዋት ወደ አዲስ አበባ ተጉዟል። የልኡካን ቡድኑ ዛሬ ከአስመራ አየር ማረፊያ ሲነሳ የኤርትራ ከፍተኛ ባለስልጣኖች አሸኛኘት አድርገውለታል። ይህ በፕሬዝደንት ኢሳያስ አፈወርቂ የተመራው የልኡካን ቡድን የኤርትራ የውጭ ጉዳይ ሚኒስተር አቶ ዑስማን ሳሌህ፣ የፕሬዝደንት ኢሳያስ አፈወርቂ ልዩ አማካሪ አቶ የማነ ገብረአብ፣ የኤርትራ የፍትህ ሚኒስተር ወይዘሮ ፎዚያ ሐሽም፣ የኤርትራ የቱሪዝም ሚኒስተር ወይዘሮ አስካሉ መርቆሪዎስ፣ የትራንስፖርትና የመገናኛ ሚኒስቴር አቶ ተስፋ ስላሴ ብር ብርሃነ የሀገር ልማት ሚኒስቴር አቶ ገርግሽ ሰክለ ሚካኤል፣ የባህር ኃይል አዛዥ ሜጀር ጀነራል ሑመድ ካሪካሬ፣ የኤርትራው የሀገር ደህንነት ወኪል ብርጋዴር ጀነራል አብርሃ ካሳና የመካከለኛው ክልል ዞን አስተዳዳሪ ብርጋዴር ጀኔራል ሮመዳን ዑስማን አውሊያይ የሚገኙበት ከፍተኛ የመንግስት ባለስልጣናትን ያቀፈ ቡድን ነው። እነዚህ ሁለት አገሮች በመካከላቸው ለሀያ ዓመታት የቀጠለውን ግጭትና አለመስማማትን ለማስቆም በደረሱበት ስምምነት መሰረት ባለ አምስት ነጥብ ታሪካዊ የሰላም ስምምነት ዓመት ሐምሌ 2 2010 አስመራ ላይ በተፈራረሙበት ወቅት በሁለቱ አገራት መካከል የነበረው ጦርነት ማብቃቱ በይፋ መገለጹ ይታወቃል። ፕሬዚደንት ኢሳያስ አፈወርቂ የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ባደረጉላቸው ግብዣ ነው ይህን ይፋዊ የስራ ጉብኝት ለማድረግ ወደ አዲስ አበባ የተጓዙት። ይህ የፕሬዝደንት ኢሳያስ አፈወርቂ የኢትዮጵያ ጉብኝት ከ20 ዓመታት በኋላ በሁለቱ አገሮች መካከል የተደረገ የመጀመሪያ ይፋዊ የስራ ጉብኝት ነው። ብርሃኔ በርሀ ለአሜሪካ ድምፅ ከአስመራ። አመሰግናለሁ ብርሃነ። አሁን ወደ አዲስ አበባ እንመለሳለን። አዲስ አበባና መቀሌ ላይ ያሉ ዘጋቢዎቻችን በፕሬዚደንት ኢሳያስ ጉብኝት ላይ ከየመንገዱ መደበኛ ዜጎችን አነጋግረው አስተያየቶቻቸውን አሰባስበዋል። በቅድሚያ ወደ መለስካቸው እንውሰዳችሁና የአዲስ አበባ ሰው ምን እንደሚያስብ እናሰማችሁ። ዛሬ ፕሬዚደንት ኢሳያስንና ያስከተሉትን የልዑካን ቡድን ለመቀበል ከአዲስ አበባና ከአካባቢዋ የመጣውን ሕዝብ ቁጥር ለመገመት አልቻልኩም ምክንያቱም በአውሮፕላን ማረፊያ አካባቢ የነበረውን ህዝብ ብቻ ነበርና ያየሁት። ከምንጊዜውም በላይ የአዲስ አበባ ነዋሪዎች የአላንዳች የፍርሃትና የመሸማቀቅ ስሜት ወይም ምን ይሉኝ የሚል ስሜት ሳይታይባቸው ሀሳባቸውን ሲገልጡ ያየሁበት ቀን ቢኖር ዛሬ ነው። እንደ ቀድሞ ጊዜ የድምፅ መቅረጫ ይዤ ቀረብ በማለት ላናግራችሁ ስላቸው፣ ሁሉም ስሜቱን ይገልጽ የነበረው አላንዳች ታቅቦ ነበረ። የአንዳንዶቹን ስሜት አብረን እንካፈል። እኔ ሲስተር ፋንታ ይባላለሁ። ለምን መጡ እዚህ? የዛሬ የኢትዮጵያን ህዝብ ደስታ አብሬ ልካፈል። ምክንያቱም ሁለት አገር አንድ የነበረች ሁለት ተከፍላ ውስጣችን እያደማና እያዘን የነበረ ብዙ ወንድሞቻችን ያለቁበት ባድሜ ማይረሳ። ስለዚህ ያቀርቶ በፍቅር ይቅር ይቅር እንዳለው መንግስታችን ይቅርታ አድርገን ኢሳያስን ለመቀበል እና ያለንን ፍቅር ለመግለጽ ነው። በጣም አመሰግናለሁ። ሳሙኤል ይባላለሁ እኔ። ለምን ነው የመጡት እዚህ ሲንገሩ፣ ያው እዚህ ጋር እንደምታያቸው የኢትዮጵያ ማህበረሰብ፣ ያው ደስታዬን ለመግለጽና ያለውን ግንኙነት፣ የራሴን ጥንካሬ፣ የራሴን አስተዋጽኦ ለማድረግ ነው። ደስታዬን ለመግለጽ፣ ለምን ደስ ያለ ተለያይቶ የነበረ ነው በሁለቱም በኩል አግባብ ያልሆነ ጦርነት ተፈት፣ ያ ደግሞ በፍቅር ሲደረመስ በማየቴ ይሄ ትልቅ ደስታ ነው። የወደፊቱም ደግሞ ብሩህ እንደሆነ ያሳያል። የወደፊቱን በመሻት ያለፈውን በመርሳት ነው። ወጣት ናንተ ማን ልበልህ ስምህ? ሳይድ ይባላል እዚህ ባለፈው አብይን እዛ ኤርትራ ሲቀበሉት አይቼ ያው ታሪኩን ባላቀው አቀባበላቸው ወንድሞችን ያየው ስለመሰለኝ ስሜት አሁንም ደግሞ ኢሳያስ አፈወርቅ ሲመጣ እሱንም እነሱ አብይን እንደተቀበሉት ለመቀበል ብዬ ነው ከህዝቡ ጋ የመጣሁት። አንድ ሆነው እንደነበሩ ታውቃለህ። እነዚህ ሀገሮች በአንድ ላይ ኖሩ ነበረ። መስማት እንጂ እዛና አልነበርኩም። ግን አሁን ግን ሲታረቁ በመኖሬ በጣም ድለኛ ነኝ። በጣም ደስ ብሎኛልማ፣ ደስ ብሎኛል። ደስታ ነው ስሜ ደስታ በጣም ተደስቼ ይሄንን ለማክበር ነው የመጣሁት። ከዚህ በኋላ ምን ይሆናል ብለው ያስባሉ? እንግዲህ ፍቅሩ ይቀጥላል፣ ችግር የለም ብለው ነው የሚያስቡት። እንደ ነው ያለምንም ጥርጥር ሁሉ ነገር እንደ ኩፍኝ ወጥቶልናል ነው ያለፈው አልቋል፣ በኋላ ያለው መልካም ነገር ነው። ከዛሬ ስልሳ አመት ምናምን በፊት ልክ እንደዚሁ ባይሆንም በዚሁ ልክ ባይሆንም እንደዚህ ደስታ ነበረ። ሁለቱ ሀገሮች ተናጥረው ነበሩት አንድ ላይ ሆነው ተከብሮ ነበረ። እንደገና ወደ ጦር ወጣ። ይሄ እንደገና ለመለሱ እርግጠኛ እንዴት ሆኑ ለማለት ነው። ምክንያቱም የአሁኑ ሂደት በፖለቲካ አይተነተንም፣ በሳይንስ አይተነተንም፣ በሎጂክም አይተነተንም። በፍቅርና በይቅርታ ላይ ተመሰረተ አዲስ በኖምና ነው። በታሪክ ታይቶ የማይታወቅ ነገር ነው። ስለዚህ በዚህ ተስፋ አይደለም የማደርገው። እኔ ቀዳማዊ ባህይሉ ይባላለሁ። ከየት ነው የመጣሁት? እኔ ያው ከኤርትራ የመጣሁት ደስ በጣም ደስ ብሎኛል። ለምን ደስ አለ? ምክንያቱ የፍቅር የሰላም የመደመር አመት ስለሆነልን ደግሞ ይህን ሁሉ ክብር ሊወስድ የሚገባው እግዚአብሔር ነውና እግዚአብሔር ስላሳየን በጣም ደስ ብሎኛል። የሁለቱም ሀገር ህዝብ እንደዚህ በፍቅር እንደዚህ ሲሆን ስታይ በጣም የማልገልጸው ደስታ ነው የተሰማኝ። ደግሞ ክብር ለእግዚአብሔር ይሁን። እዚህ ነበር የኖርከው አዲስ አበባ ውስጥ? አዎ፣ አዲስ አበባ አዎ። እኛ እንደ ስደተኛ ነው የገባነው፣ ግን ደስ ብሎናል። በቃ ሰላም በመሆኑ ሁላችንም ረክተናል። ሀሌሉያ። ለምን ነበር የተደርከው? ያው በቃ በአንዳንድ ነገር ስለ እሱ ማውራት አልፈልግም። አሁን ስለ ፍቅርና ስለ መደመርና ስለ ይቅርታ ብቻ ነው የማውራው። ሀሌሉያ። ወንድም ክፍሉ ዳኛው አንተም ዛሬ ነ ኤርትራዊ ነህ? ከአስመራ ነው የመጣሁት። እንዴት ነው ደስታው ዛሬ? ደስታው ነው የመቆጣጠር ካልቻልኩ። ባለፈው ጊዜ የኤርትራ አቀባበል ሲያይ ማለት ነው ምን አይነት ጥማት እንደነበረው ህዝባችን ማለት ነው በጣም ተገርመኝ ነበር በጣም ገርመኝ ነበርና ዛሬ ሲመጣ ደግሞ ለከህዝብ ኢትዮጵያ የኢትዮጵያ ህዝብ ትልቅ ጥማት ነበረው፣ እና እኛ ሁላችን ወንድማሞች ነን። ይሄን ነገር ያደረገው እግዚአብሔር ነው። ታላቅ ሱሙ ይክበር እግዚአብሔር ነው በቃ አሌሉያ። ሌላ ነገር አለ የኔ ወንድምስ? አፈወርቂ ግርማ ይባላሉ። እኔ ለመጀመሪያ ጊዜ ነው ወደ ኢትዮጵያ ወደ አዲስ አበባ የመጣሁት እና በመምጣቴ ደግሞ ይህንን ነገር በማየቴ ለእግዚአብሔር ትልቅ ምስጋና አቀርባለሁ። ማለት ምክንያቱ እኛ ሁለታችን የተወደድን የተዋለድን ህብረተሰብ ነን። ይሄ እንግዲህ የሰማነው የአዲስ አበቦች በከፊልም ቢሆን የአዲስ አበባ ነዋሪዎች አስተያየት ነው። የመቀሌ ነዋሪዎች፣ በነገራችን ላይ ሌሎች አካባቢዎች እንደ ሐዋሳ የመሰሉም ፕሬዝደንት ኢሳያስ የተገኙባቸው ቦታዎች አስተያየት ሰሞኑን እናቀርባለን። አሁን ግን ከመቀሌ የሚገኘው ሪፖርተራችን አለም ፍስሐ ይህንን አሰባስቧል። ዛሬ ሐምሌ 7 2010 ዓመተ ምህረት በመቀለ ከተማ ለመካሄድ የታሰበው ሰላማዊ ሰልፍ ለፕሬዝደንት ኤርትራ አቶ ኢሳያስ አፈወርቂ አቀባበልና ለኤርትራ ሕዝብ ያለን ክብር ለመግለጽ ተሰርዘዋል ሲሉ የትግራይ ኮሚኒኬሽን ቢሮ ኃላፊ አቶ ረዳይ ሐለፈም ገልጸዋል። ከዚህ በመነሳት የትግራይ ብሔራዊ ክልላዊ መንግስት መግለጫም አወጥተዋል። ካወጣው መግለጫ የሁለት መንግስታት የህዝቦች ሰላም ዘላቅ በሆነ መንገድ ለመፍታት ያሳዩት ዝግጅነትና ተነሳሽነት የትግራይ ብሔራዊ ክልላዊ መንግስት ያደንቃል የሚል ይገኝበታል። ይህ በእንዲህ እንዳለ የኤርትራ ፕሬዚደንት አቶ ኢሳያስ አፈወርቅ ዛሬ ቅዳሜ ጠዋት አዲስ አበባ ገብተዋል። የአዲስ አበባው ህዝብ ያደረግላቸው አቀባበል በሚመለከት የተሰማቸውን አስተያየት እንዲሰጥኝ ሁለት የመቀለ ከተማ ነዋሪዎች አነጋግሬዋለሁ። የመነ ገብረ መድህን የተሰማውን እንዲህ ይላል። አቀባበሉ በጣም ደስ ይላል። ባለፈው የአስመራ የነበረውን አቀባበል በጣም ተደስተን ነበር። አቀባበሉ በጣም በጣም ነው ደስ የሚለው፣ ምክንያቱም ዛሬ ያየሁት አዲስ አበባ ህዝብ እና አካባቢው ያደረገው አቀባበል በጣም ደስ ይላል። እኔ በጣም ተደስቻለሁ። ምክንያቱም ባለፈውም የአስመራ የነበረው አቀባበል በጣም ተደስተን ነበር። ከዛ የበለጠ ደግሞ ዛሬ ያየነው ነገር የእሱን ግብረ መልስ ወይ ደግሞ የእሱን እናመሰግናለን አይነት ሆኖ ስለታየኝ በጣም ደስ የሚል ነበር። የማን የገሩ መድን ፕሬዚደንት ኢሳያስ አፈወርቅ ካደረጉት ንግግር ደስ ያለኝና የተሰማኝ የሚለው እንዲህ ይገልጠዋል። በአቀባበሉ ያየሁት በጣም ደስ ካሉኝ ነገሮች ቤተ መንግስት እንደገቡ ካደረጉት ንግግር በፕሬዚደንት ኢሳያስ አፈወርቂ ሁለት ነገሮችን ደስ የሚሉኝ ነገሮች ሰምቻለሁ። አንዱ ስለ ሁኔታው የነበረውና ይህን ሳያዩ ባለፉት ወይም ደግሞ ይህን ሳያዩ ህይወታቸውን ላጡ ሰዎች አለመኖራቸውን በቃ የተሰማቸውን ስሜት የገለጹበት አኳና የሁለቱም የኢትዮጵያ ሕዝብና የኤርትራ ሕዝብ ማለት ከአሁን በኋላ ይህን ላዩ ሰዎች ሁለት ሕዝብ እንዳልሆነ አንድ ሕዝብ እንደሆነ የተናገሩበት አነጋገር በጣም ደስ ይላል ተችንግ ነበር። በቃ ጠቅላይ ሚኒስትር ኢትዮጵያ ዶክተር አብይ አህመድ በአስመራ ከተማ ደማቅ አቀባበል ተደረገላቸዋል። ፕሬዚደንት የኤርትራ አቶ ኢሳያስ አፈወርቅም የአዲስ አበባ ሕዝብ በክብር ተቀብላቸዋል። ከዚህ በኋላ ምን መደረግ አለበት የሚለውን የማነስ ሲገልጽ የማስበው ቢከናወንም ደስ የሚለኝ የትግራይ አካባቢ ያሉ በተለይ በተለይ የቦርደር አካባቢ ያሉ ህዝቦችና የኤርትራ ቦርደር አካባቢ ያሉ ህዝቦች ሁለቱም በአስቸኳይ ቶሎ ተብሎ የሽማግሌዎች የሁለቱም በኩል ሽማግሌዎች ተገናኝተው ቢነጋገሩ እና ተነጋግረው ደግሞ ወደ ዋናው መፍትሄ ቢገቡ ቶሎ ቢደረግ ደስ ይለኛል። ሌላው የመቀለ ከተማ ነዋሪ ጎይቶ እንበርሀ አቀባብሎ የፈጠረበት መንፈስ እንዲህ ይገልጸዋል። ዛሬ የኤርትራ ፕሬዚደንት አቶ ኢሳያስ አፈወርቂ ያው አዲስ አበባ ዛሬ ጠዋት ገብተዋል። በዚህም የህዝቡ አቀባበል የነበረው በጣም ጥሩ ነበር። በጣም የሚያስደስትም ነበር። አጠቃላይ የኢትዮጵያ ሕዝብ ማለት ይቻላል ያው የአዲስ አበባ ሕዝብ ሪፕሬዘንታቲቭ ስለሆነ ስለዚህ በጣም አሪፍ ነበር። ያው የባለፈው ጠቅላይ ሚኒስትራችን ደግሞ አስመራ ሄደው በነበሩበት ጊዜ የዛን የኤርትራ ሕዝብ የነበረው ፍቅር አይተናል። ኢትዮጵያ ሕዝብም ያሳየው ዛሬ ፍቅር ደግሞ የዛን ምላሽ እና እኩል ስሜት እንዳለው የሁለቱም ሕዝብ አንድ አይነት ስሜት፣ አንድ አይነት ፍቅር፣ አንድ አይነት መተሳሰብ እንዳለው የሚያሳይ ነው እና ይሄ እኔ በጣም ልዩ ስሜት ነው የፈጠረብኝ። የዛሬ ሁኔታ በጣም ነው ደስ ያለኝ። ስለዚህ በሁለቱም ያለው ህዝብ አንድ አይነት ህዝብ አንድ እንደሆንን ነው የሚሰማኝ እና ይሄ ከፍተኛ ስሜት ነው የፈጠረብኝ ዛሬ። ጎይቶኦም ከመሪዎች አቀባበል በኋላ መቀጠል ያለበት የሚለውን አስተያየት ደግሞ ያው ከዚህ የምንጠብቀው ምንድን ነው? አሁን በሁለቱም መንግስታት ጥሩ የሆነ ግንኙነት ወይም ደግሞ ጥሩ የሆነ አቀባበል እና የህዝቡ ስሜት በዚያ አጋጣሚ አይተናል። ስለዚህ አሁን ደግሞ ህዝብ ለህዝብም የሚወያይበት ህዝብ ለህዝብ ተገናኝቶ የሚነጋገርበት ከዚህ ቀጥሎ ደግሞ አብረው እነዚህ ሁለት ህዝቦች ሁለት ህዝቦች ለማለት እንኳን የሚያስቸግር ቢሆንም ግን አጠቃላይ እነዚህ ህዝቦች ወደ ተሻለ የኢኮኖሚና የፖለቲካ ለውጥ የሚሄድበት ሁኔታዎችን ነው የሚሰማኝና ጥሩ የሆኑ ፊቸሪቲዎች ጥሩ የሆነ ወደፊት ጥሩ የሆነ ራዕይ የምናይበት ብዬ ነው ተስፋ ማደርገው። ሁለቱም ለሰጠኛ አስተያየት አመሰግናለሁ። ዓለም ፍስሀ ለአሜሪካ ሬዲዮ ከመቀለ አስመራ ላይ ብርሃነ በረሃ መቀሌላ አለም ፍሳሐ አዲስ አበባ ላይ መለስካቸው አመሃ፣ ለሁላችሁም ዘገባዎችና የህዝብ አስተያየቶች አመሰግናለሁኝ። በድጋሚ ቅድም አዲሱ እንዳለው የተከበራችሁ አድማጮች ከሰሞኑም ከሌሎችም አካባቢዎች አስተያየቶቻችሁን እንደዚሁ ለማሰማት ጥረት እናደርጋለን። በስልክ መስመራችንም እየደወላችሁ እናንተም አስተያየቶቻችሁን እንድትሰጡ እንጋብዛለን። በኢሜይልም መላክ ትችላላችሁ። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ ነች። ቴክኒሺያን አልሳንቶስ ሳንቶስ፣ የወይብና ማህበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። ዋና አዘጋጁ ሰሎሞን ክፍሌ፣ ለአፋን ኦሮሞ ትዕግስት ገሜ፣ ለትግርኛ ገብረ ገብረ መድህንና ዊንታ ኪዳኔ እንዲሁም አስተናጋጆቻችሁ እኔ ሶሎሞን አባትና አዲስ አበበነን። ሙዚቃን ጋብዛችሁ አሁን አባ ዳማ በወንዲ ማክ አባ ዳማ

ጊዜ ካለን ወንዲማክን እንመልስላችኋለን። እንግዲህ የፈርዳ ጉዳይ ከተነሳ አይቀር ወዲ አፎም ከዛሬ ጀምሮ በይፋ አባ ፈርዳ ናቸው አይደለም? አዲሱ እጅግ ያማረ ፈረስ፣ ጋሻና ጦር አዲስ አበባ ላይ ተሸልመዋል። አንድ የኦሮሞ ምሁር ስለ ትርጉሙ ጠይቄያቸው ነበር። ዛሬ ፕሬዚደንት ኢሳይያስ ኢትዮጵያ ሲገቡ የፈረስ ሽልማት ተሰጥቷቸዋል፣ ጋሻና ጦር ተሸልመዋል። ይቺን ነገር እንዲያጫውቱኝ ፈልጌ ነበረ። ምን ማለት ነው ለመሆኑ ለኦሮሞ ባህል ፈረስ መሸለም? በእውነቱ ፈረስ በኦሮሞ ባህል ውስጥ ብዙ ብዙ ታሪክ አለው። በኦሮሞ ባህል ውስጥ ፈረስ ከቤት እንስሳ ልክ እንደ እንደ ሌላ ከብት በሜዳ ላይ ሌሊት ሌሊት አድርም እንደ ልጅ ነው የሚይዙት። ፈረስ የብዙ ምልክት ነው። በፈረስ ተረድተው ጠላት የሚከላከሉበት በጊዜው የነበረ የኦሮሞ ጄት ነው። ጠላትን አባሮ የሚደርስበት ይህ ጠላት ስልህ ኦሮሞው ከብት አርቢ እና አራሽ ነው። አብዛኛው ከብት አርቢ ነው። የራሱን ከብቶች አውሬ እንዳይበላ የሚከላከልበት አውሬን አባሮ ከብቶቹን እንዳይበላ የሚያባርርበት ወይም ከተቀጣጠሙ የሚገልበት ነው። ሁለተኛ ኦሮሞ በብዙ ብሔርና ብሔረሰብ ተከቦ ስለሚኖር በተለያየ ምክንያት በልዩ ልዩ ምክንያቶች በኦሮሞ ላይ የሚደረገው ጦሮች አሁን የማወራል የጥንቱ ጊዜ ነው ማለት ነው። ከፈረስ ባል ጋራ በሚደረገው ጊዜ ፈረስ በጣም ለነሱ ጥቅም ነው። ብዙዎቹ በአካባቢ ያሉት እንደ ኦሮሞ በጣም በፈረስ የሰለጠኑ አይደሉም። የላቸው ማለት አይደለም። በፈረስ ውጊያ አለ፣ ግን የኦሮሞ በዚሁ ነው። ከልጅነት ጀምሮ የሚያድገው እና ይሄም ጠቅመዋል። ሶስተኛ ኢትዮጵያ ትልቅ ታሪክ ተብሎ እስከ ዛሬም በአፍሪካም በሌላም የሚነገረው የአድዋ ጦርነት ያለ ፈረስ ጥሩ ውጤትን አያመጣ ነበረ። ያለ ኦሮሞ ፈረስ እንደዚያ አይነት ተአምርን የመሰለ ለጣሊያኖች ምን እንደሆነ ሳቁ በዛ ከጥይት ጋራ የሚፎካከር ፈረሶቹን ቀልቦ ቀልቦ በዛ ደረጃ ያደረሱ ነው ስለዚህ ለኦሮሞ ህዝብ ፈረስ በጣም ባለ ውለታ ነው እና ለዚህ ነው ልጅ ሲያገባ እናት ፈረስ ትሸልመዋለች ለሚወዱት የልጃቸው ጓደኛ ፈረስ ይሸለማል እኔም ራሴ ባየሁት እኔና አንተ በጣም ጥሩ ጓደኛ ሆነን ቤተሰቦቼ ጋራ ባስታውቅ የኔ ቤተሰቦች ፈረስ ነው ምን ያህል እንደሚወዱ እና ፈረስ ሽመዋል ቅቤ ደግሞ ትንሽም ብትሆን ራስ ላይ ትንሽ ያስቀምጣሉ። ይህ የመጀመሪያ የመጨረሻ ፍቅር ነው የሚያሳየው። ፈረስ ከዚህ ሁሉ ጋራ የተያዘ ነው። ለዚህ ነው ፈረስን እና ጋዣን ጋሻ መከታ ነው። ከጠላቱ ተመከት የሚመጣብን ከግራም ቢመጣ ከጠላት ተመክተ አሸናፊ ሁን፣ በፈረስ ቀድመ ድረስ እንደዚህ ለማለትም የሚገለጽበት ነገር ነው እና ይሄ ነው እንግዲህ። ፈረሱ በቀላሉ አልተዘጋጀሁበትም በአሁኑ ጊዜ ይሄንን ነው የምልህ። እኔም አላዘጋጀሁትም ምክንያቱም ለኦሮሞ ሕዝብ ያለውን ትርጉም ቶሎ አሁን ፊቶ ያለውን ነገር እንዲነግሩኝ ስለፈለግኩ ነው። የግድ ምርምር ውስጥ መግባት አያስፈልግም ለዚህ ጉዳይና ከባህል ከወግ አኳያ ስለሆነ ስጦታ የሚታየው ልቦናን በሚገልጽ ሁኔታ እንዲነግሩኝ ስለፈለግኩ ነው። ምክንያቱም የኦሮሞ ሕዝብ የሌለው ሀብት የለም። ምንም አንስቶ ቢሸልም ትልቅ ነገር ነው። እና ከዛ ሁሉ አስበልጦ ፈረስ ሲሸልም ለእኚህ እንግዳ ምን ማለት ነው? እንግዳ እንኳን አደሉም፣ እንደው ለስሙ ያህል ነው፣ ተራርቀው ስለቆዩ ሁለቱ ሀገሮች። ይሄንን ማንሳት የፈለግኩት እና ለዚህ ነው የፈረስ ትርጉም ምን እንደሆነ ለማወቅ ስለፈለግኩ ነው። እና ዛሬ የኤርትራው መሪ ኢትዮጵያ መጡና አባ ፈርዳ ሆኑ፣ በምን ምክንያት ነው ለማለት ነበረ። ለዚሁ ነው እንግዲህ በኦሮሞ ታስቦ የተደረገ ለዚሁ ምክንያት ነው። ፈረስ ምን ያህል ፍቅርን የፍቅር ምልክት ነው። ፈረስ እኮ የፍቅር የድል የክብር የብዙ ነገር ምልክት ነው። የትግል የብዙ ነገር ምልክት ነው። ይገባኛል ከገለጹልኝ። ፈረስ ደግሞ ፈረስ ደግሞ ጓደኛው ጌታውን አይከዳም፣ እና እችንም ልጨምርበት ነው። እና ጌታው እንኳን በባልሆነ ምክንያት ቢወድቅ ፈረስ ጥሎ አይገባም ወይ፣ ጥሎ አይገባም ወይ፣ ይዞ ቤት ይገባል፣ ተሸክሞ፣ ወይ ይዞ ቤት ይገባል። ይሄ ሁሉ ከፈረስ ጋር ነው። ፈረስ ያውቃል፣ በሽታ ያውቃል፣ ሌላ ሰው አያስቀምጥም። እውነት ነው። በሳይንስም ትልቅ ጥሩ የአንጎል ስራ ካላቸው እንስሳት አንዱ ፈረስ ነው፣ ላቅ ካሉት ውስጥ እውነትን ነው። ኦቦሉ ቤብሩ እጅግ በጣም አመሰግናለሁኝ። ለጊዜው እግዜር ይስጥልኝ። አመሰግናለሁ ሰሎሞን ጥሩ ውይይት ነው በነገር ላይ በኦሮሞም ብቻ ሳይሆን በሌሎችም የኢትዮጵያ ማህበረሰብ ፈረስ ትልቅ ቦታ አለው ችሎት የሚቆሙ ሰዎች ብትረታኝ ፈረሴን ይሰጣለሁ ይላሉ ወንድ ልጅ የሚድሩ ሰው ለልጃቸው ፈረስ ይሰጣሉ የክብርም የሁሉም ነገር መገለጫ በመላ ኢትዮጵያ ይገርመሃል እና የስጦታ ፈረስ ጥርሱ አይታይም የሚለው አባባል ሳይረሳ ማለት ነው ያረጀ ልጅ ሆነ ዋናው ፈረስ መሆኑ ነው። ክብሩን እኮ ነው የሚገልጸው። በጣም በጣም በሁሉም ህብረተሰብ የተለመደ ነው። ፕሮግራማችን ይቀጥላል። ሻለቃ ዳዊት ወልደ ጊዮርጊስ በዘመነ ደርግ የኤርትራ አስተዳዳሪ ነበሩ፣ በኋላም ምክትል የውጭ ጉዳይ ሚኒስትር ነበሩ። በደርግ መንግስት ጊዜ በጸብ ተቆራርጠው እስከዛሬ በስደት ይኖራሉ ይሰራሉ። ስለሆን አባተ ማምሻውን አሉበት ቦታ ደውሎ አነጋግሯቸዋል። ሻለቃ ዳዊት ወልደ ጊዮርጊስ ጤና ይስጥልኝ፣ እንደምናመሹ እንደምናመሽህ። የአሜሪካ ድምፅ ሰለሞን አባሰ፣ እንደምንነህ? እግዚአብሔር ይመስገን። አሁን የት ነው ያሉት ሻለቃ? አሁን አፍሪካ ነው ያለሁት፣ ለሰሞኑን እዚህ ነው ያለሁት ናሚቢያ ባላ። እሺ ሻለቃ እንግዲህ አሁን ኢትዮጵያና ኤርትራ አካባቢ እየተደረገ ካለው እንቅስቃሴ በአካል አሁን በቀጥታ ትንሽ ራቅ ቢሉም በቅርብ እየተከታተሉ እንደሆነ ሁኔታውን ይገባኛል። ምክንያቱም ይሄ ጉዳይ ራስዎን ያህል የራስዎ ጉዳይ ስለሆነ ምንድን ነው ለመሆኑ እስቲ አሁን የሚሰማዎት? እርሶ እርሶ የኤርትራ አስተዳዳሪም ነበሩ በአንድ ወቅትና አዎ፣ ሰለሞን ዛሬ በጣም ስሜታዊ ቀን ነበር ለእኔ። ቆፍጣና ወታደር በወታደርነት ሙያ በስነ ስርዓት ያደግኩ ስለነበርኩ ብዙ ጊዜ በስሜት ብዙ አልነፋረቅም፣ ግን ዛሬ ግን ስሜቴ በጣም ተነክቶ ብቻ ነበር ያለሁት። በቴሌቪዥን ይህንን ሁኔታ ስከታተል በጣም ነው ስሜቴ የተነካው። በጣም ነው ደስ ያለኝ። በጣም ነው እንባ ያቀረርኩትና በእውነቱ ልዩ ቀን ነበር ለእኔ በዳዊት ወልደ ጊዮርጊስ በተለየ ቀን ነበር። እንኳን ደስ ያለሁት እንግዳው። ለመሆኑ እምባው እንደዛው እንደቀረረ ቀረው ወይስ ፈሰሰ ጉንጮ ላይ? አይ፣ ጉንጮ ላይ እንደምን ማፈሰስኩትና፣ ከዛ ወጣ ብዬ በእግሬ ወርኩና ትንሽ ከራሴ ጋር መነጋገር ጀመርኩና፣ አስታገፍኩት። እንጂ ሰው አካባቢ ቢኖር ኦኬ፣ ተናገረም ይረካ ነበር። እኔ ህይወቴ እንደሌላው ሰው አይደለም፣ እንዳንተ ወደሌሎችም በኔ ድሚ የሚያሉ ሰዎች ይሄንን መንገድ አልተጓዙም። እኔ በኤርትራን በተመለከተ ብዙ መንገድ ተጉዣለሁኝ እና ተዋህዶኛል። የኤርትራና የኢትዮጵያ ሁኔታ በጣም ተዋህዶኛል። ስለዚህ ልዩ ነው ለእኔ ማለት ነው። እስቲ ምንድን ነው ለእርሶ ልዩ የሚያደርገው ትንሽ ዘርዘር አድርገው ያጫውቱኝ ሻለቃ። መቼም እንደ ጋዜጠኛ እኔም ኤርትራን አውቃታለሁ፣ ብዙ ተጉዤባታለሁ፣ ብዙ ሪፖርት አድርጌያለሁ፣ ብዙ አካባቢዎች ናቃለሁ፣ ህዝቡን አውቃለሁ። እና ይሰማኛል። አሁን እርስዎ የሚሉት ነገር ይሰማኛል። እኔ ምንደሰው ከሪፖርተርነት የውጭ እና ምንድን ነው እርስዎ ውስጥ ያለው ስሜትና የእርስዎን ለየት የሚያደርገው ነገር፣ የእኔን ለየት የሚያደርገው አንደኛ ከአንተ የበለጠ ዕድሜ ከፍ ያለ ነው። አንደኛ ሁለተኛ፣ እኔ በውትድርና ሙያ ከቀዳማዊ ኃይለ ስላሴ ጦር አካዳሚ ተመርቄ መጀመሪያ ምክትል መቶ አለቃ ሆኜ የተመደብኩት ኤርትራ ነው። ኤርትራ የዛ ጊዜ ፌዴሬሽኑ አልቆመም ነበረ። በፌዴሬሽኑ ጊዜ ንዛ ያሄድኩት እኔ ፌዴሬሽኑ በፈረሰበት ጊዜ ራሴን ልዩ ጦር ይዤ ለጥበቃ አስመራ ተሰማርቼ ነበር። ምን ያህል ጦር ነበረዎት ሻለቃ? ያኔ ምክትል መቶ አለቃ ስነበርኩኝ አንድ ፕላቱን አንድ የመቶ ጦር ነው የሚኖረ ሌሎቹ ጋር ሆኜ በማለት ነው ጋር ሆኜ ነው። በጣም ጁኒየር ሰው ነኝ። ምክትል መቶ አለቃ ነኝ። ነገር ግን ከሌሎቹ ጋር ሆነን ያው የሰላም ሆነን በዛ ከበረሃ መጥተን አስመራ ከተማ እንደሆን ተመድበን ነበር ና ከዛን ጊዜ ጀምሮ የውትድርና ሙያዬ የጀመረው እዛ ነው ያከተመው እዛ ነው የመጀመሪያ መጠጥ የጀመርኩት እዛ ነው። ሲጋራ የጀመርኩት እዛ ነው። የመጀመሪያ ገልፍ እንደ ዛ ነች። ወዳጆቼ እዛ ናቸው። ውጊያ የጀመርኩት እዛ ነው። ሁሉም ነገር እዛ ነው። ያ ሰው መሆን የጀመሩት ኤርትራ ውስጥ ነው ማለት ነው። ሻለቃ ሁሉ ነገር ኑሮዬ የጀመርኩት ከዛ ያለቀውም እዛ ነው። የግል ኑሮ እሺ፣ ከዛ በኋላ የኖርኩት የፖለቲካ ሰው ሆኜ እንደገና ሌላ ሌላ አይነት ኑሮ ውስጥ ነው የገባው ስለዚህ በብዙ መንገድ ኤርትራ ስሜት አለኝ። ምክንያቱም ብዙ ወዳጆቼ እዛ ናቸው፣ ብዙ ጓደኞቼ እዛ ናቸው። ደግሞም ከዛም አንጻር ደግሞ የኤርትራ የመገንጠል እንቅስቃሴ ሲጀምር ከጀመረ በኋላ ነው። ግን ያው አጀማመሩ ላይ እዛው ነበርኩኝ። ብዙ ወታደሮች ሞተውብኛል። እኔም ቆስዬ ነው ከዛ ያወጣሁት። ሰባት ኦፊሰሮች ሆነን እነዛ የተመደብነው ስድስቱ ሞተዋል። እኔ ብቻ ነኝ በህይወት ያለሁት፣ ጓደኞቼ ሞተዋል። ያው ውጊያ እና እኔ ቆስ እየወጣሁ ከዛ ዩኒቨርሲቲ ገባሁኝ። ከዛ ጊዜ ድረስ ያሁሉ ነበር። ከዛ ከወጣሁኝ በኋላም እና ትምህርት ቤትም ገብቼ ከትምህርት ቤት ወጥቼ እንደገና ከኢትዮጵያ አብዮት ጋር በተቀላቀልኩበት ጊዜ ከአሜሪካ ተመልሼ በተቀላቀልኩበት ጊዜ እድገት በህብረት የተመደብኩ ግን እድገት በህብረት ብቻ ላይ ይሆን እንጂ ሌላው የተመደብኩባቸው ስራዎች ሁሉ ከኤርትራ ጋር የሚያያይዙ ነበሩ። እርዳታ ማስተባበሪያና መቋቋሚያ ኮሚሽን በብዙ ጊዜ ኤርትራ መላለስ ነበር። ውጭ ጉዳይ ሆኜ ትልቁ ኢሹ በኢንተርናሽናል ሚዲያ የዛ ጊዜ ትልቁ የውጭ ጉዳይ አንዱ ነገር የመገንጠሉ እንቅስቃሴ ነበር። ብዙ ጊዜያችንንና ጥረታችንን የምናጠፋው እዛ ላይ ነበር። በውጭ ጉዳይ በውጭ ጉዳይ ወጥቼ ደግሞ እንደገና አገረ ገዢ ሆኜ ኤርትራ ተመለስኩኝ። ያ ደግሞ ልዩ ስሜት ነበር። ምክንያቱም ከአስራ ስንት ዓመት በኋላ እንደገና ጁኒየር ኦፊሰር ሆኜ ያደግኩበት ሀገር ከስንት ሀገር ደግሞ ጠባቂ ሆኜ፣ የልዑል አስራ ተካሳ ጠባቂ፣ የጀነራል ደበበ ጠባቂ የነሱ አገር ገዢ እንደራሴ በነበረበት የእነሱ ጠባቂ ሆኜ በሩቅ ርቀት የማያቸው ሰዎች እንደገና እነሱ መቀመጫ ላይ እጅ የተቀመጥኩኝ ዋና አስተዳዳሪ ሆኑ። እርሶ የልዑል አስራ ተካሳ ጠባቂ ነኝ። አንዳንዱ ጥበቃ መደብ አለውኝ። እኔ እዛ ቤተ መንግስት ቀርቤም አላውቅም። እዛ አካባቢ ጥበቃ ነው። ጃን ሆይ ሲመጡ ብዙ ጊዜ ጠባቂ ስፔሻል ፎርስ ነበርኩኝ እየተከተልኩኝ፣ ብዙ ጊዜ ምጽዋ ሶስት ጊዜ አድርሻ አለውኝ። የኔ መቶ ጦር እዛ ልዑል አስራ ተካሳም እዛ በነበሩ በዩል ጥበቃ ላይ የተሰማራው ሰው ዛሬ ጃን ሆይ የነበሩበት ልዑል አስራ ተካሳ የነበሩበት ቤተ መንግስት ደግሞ ከስንት ዓመት በኋላ እዛ ገባሁኝ። ደግሞ የነሱ ቦታ ላይ ተቀመጥኩ ማለት ነው። የሉላ ስራ ተካሳ ያ ደግሞ ታሪካዊ ነበር ለኔ ለእኔ ታሪካዊ ነበረ። ከዛ ደግሞ እዛ በጦርነቱ ጊዜ ስለነበረ ብዙ ወታደር ሲያልቅ አይቻለሁ። እዛው ብዙ ችግር የኤርትራ ሕዝብ ራሱ ችግር ላይ በነበረበት ጊዜ ነው የነበርኩት። እና የኤርትራ ሕዝብ ችግር ገብቶኝ ነበር። ተረድቼው ነበረ የዛ ጊዜ። በእውነቱ እኛ በጀመርነው ጎዳና ቢቀጥል ኖሮ እዚህ ደረጃ ባይደርስ ነበር። እያንዳንዱን ሰው ፕሬዚደንት ኢሳያስን ጨምሮ ዛሬ ብትጠይቅ ኖሮ ብትጠይቅ፣ ዳዊት ወልደ ጊዮርጊስ በነበረበት ጊዜ ሂውመን የነበረ እዛ በነበርንበት ጊዜ በተቻለ መጠን ነገሩ ገብቶን ለማቃናት ህዝቡን ከመንግስት ጋር ለማቀራረብ ሞክረን ነበረ። ያው ከተወሰነ አመት በኋላ ከዛ ተነሳ ወደ ገራ እንደገና ሀገር ሽቶ ተመለሰ። ከዛም ያው ከሀገር ቤት ከወጣ በኋላ የኤርትራ ጉዳይ በእውነቱ በሰማንያ ዘጠኝ ዓመተ ምህረት በተደረገው የመፈንቅለ መንግስት ሙከራ ላይ ከኤርትራውያኖች ጋር ተመካክረን ነበረ የዛ ጊዜ ለማድረግ የሞከር ነው እነሱ ጦርነቱን እንዲያቆሙና የመፈንቅለ መንግስቱ እነሱንም የሚደምር ሽግግር መንግስት እናቋቁማለን ብለን ከነሱ ጋር ከፕሬዚደንት ሳያስም ጋር ተነጋግር ያለው ከነሱም ከወከላቸው ጋር ተነጋግረን የዛ ጊዜ በነጀናል አልፋንታ የተመራው መፈንቅለ መንግስት ቢሳካ ኖሮ የተስማማ ነው፣ በጽሁፍ የተስማማ ነው። የዛ ጊዜ የሽግግር መንግስቱ ላይ የሻእቢያ ወይም ደግሞ የኤርትራ ኢፒኤልኤፍ የሽግግሩ መንግስት አባል እንደሚሆን ነበረ። ያን ጊዜ ያን ጊዜ ወጥቶ የነበረውን መግለጫ ይህንኑ የሚጠቁም ነበረ። አዎ እንደሱ ነበረ። ስታዛ ጊዜ ከዛም በኋላ ደግሞ ያ ከከሸፈም በኋላ ብዙ ጊዜ ከኤርትራ መሪዎች ጋር ተባብረናል። በጣም ተባብረውኛል። በጣም ቀርበውኛል። ሲንሲር ነበሩ። የነ መለስ ገፍቶ መጥቶ እነሱም ባላሰቡት እኛም ባልጠበቅ ነው መንገድ ላይ መሀል ገባ እንጂ እስከዛ ፖይንት ድረስ ከዛ ነጥብ ድረስ ከእኔ ጋራ በጣም ከእኔና ከቡድኔ ጋራ በጣም ይሰሩ ነበረ። ቅርብ ሰርተናል። ናቅፋን ገብቻለሁ፣ ከጀርባ ገብቻለሁ እና በእውነቱ አመራሩ በጣም ቅርብ ነበርኩ ማለት ነው። ብዙ ያው፣ ከዛም በኋላ ብዙ ነገሮች ሆነዋል፣ ተከስተዋል። በብዙ መንገድ ተገናኝተናል። ግን ኤርትራ በዚህ በዚህ ባልኳቸው ምክንያቶች በእውነቱ ውስጥ ውስጥ ነበር። ኢትዮጵያ እኔ የማምነው አሁንም የማምነው በየጊዜው ጽሁፍ የምትከታተሉ ሰዎች ታዩታላችሁ። አንድን ጊዜ ኢትዮጵያና ኤርትራ ለማለት እየቀፈፈኝ ነው ብለው ኢትዮጵያና ኤርትራ ህዝብ የሚለውን ነገር እየቀፈፈኝ ነው የምናገረው ትክክል አይደለም ነው ብለው ኢትዮጵያ ማለት ኤርትራ ነች፣ ኤርትራ ማለት ኢትዮጵያ ነች። ዛሬ በአጋጣሚ ሆኖ በተለያዩ ስህተቶችና በተለያዩ ችግሮች ምክንያት ሁለት መንግስት ቢኖረንም ህዝቡ አንድ ነው እና ዛሬ ብዙ ወጣቶች ይሳሳታሉ። ኤርትራው ይላሉ ከእኛ የበለጠ ከዚህ መሀል ሀገር ካለን የበለጠ ኢትዮጵያውያን ኤርትራ ውስጥ ነው ያለው። አንድ ጽሁፍ ጽፌ ያለውኝ ኢትዮጵያዊነትን ያስተማሩኝ ኤርትራውያኖች ብዬ ያለው አንድ ጽሁፍ ጽፌ ያለው ረጅም ጽሁፍ። በነገራችን ላይ ሻለቃ፣ ዛሬ ይህንን የእርሶን ሀሳብ የሚያጠናክር ነገር ፕሬዚደንት ኢሳያስ ተናግረዋል። የኢትዮጵያና የኤርትራ ህዝቦች ከዚህ በኋላ ሁለት ህዝቦች ናቸው ብሎ የሚያስብ እውነታውን ያልተረዳ ነው ብለዋል። የሚያጠናክር ይመስለኛል ይሄ የእርሶን ሀሳብ። እንዲያውም እኔ አንድ ጊዜ ሳናገረው የዛ ጊዜ አንተ ነበረም ዛሬ አንቱ ሳናገረው። ፕሮቶኮሉ ነዋ። ፕሬዚደንት ሳያ ሳናገራቸው ገና ሳይገቡ ነው፣ ሳይገቡ ሳናገራቸው፣ ያውም ሰዎች ባሉበት ነው፣ የእነሱ መሪዎች ባሉበት ነው። ስንነጋገር ካዥዋል በሆነ በጣም በተዝናናንበት ሁኔታ ነበረ። ስለ መለስ ጠየቅኳቸው። ይሄ መለስ አዲስ አበባ ከገባ እኮ እንዴት ነው ይሄ ሰውዬ ስል አይ መለስ ጥሩ ሰው አይደለም ያሉኝ። ያውም ጽሑፍ ላይ አቅርቢዋለሁ እንኳን በእውነቱ እሱ ኢትዮጵያ ሊያስተዳድር የሚችል አይደለም ብለው ነው የገለጹልኝ። የዛ ጊዜ እና ይሄ ታዲያ ከሆነ በመለስ ላይ እምነት ከሌለው እና የእኛም ንቅናቄ ካልሰራ እና ወያኔ አዲስ አበባ ከገባ እንዴት ይሆናል? በጣም ከባድ ችግር ላይ ልትወርድ ነው ኢትዮጵያ። ከዚህ ይልቅ ለምንድን ነው ኢሳያስ የኢፒኤልኤፍን የኢትዮጵያ መሪ ሆኖ የኢትዮጵያና የኤርትራ መሪ ሆኖ ለምን እንደዛ አይወጣም? ይሄ ከሆነ እኔና ጓደኞቼ ያለን ንቅናቄ ኢሳያስ ለኢትዮጵያዊ ፕሬዚደንት ብለን እንትን እንላለን፣ አቋም እንይዛለን፣ ይህን ንቅናቄያችን እናሰፋዋለን። ይህ የሆነ እንደሆነ ኢትዮጵያና ኤርትራን መገነጣጠል አስፈልግም፣ ሁለቱንም አንድ ላይ ማድረግ ይቻላል የሚል ሀሳብ አቅርቤላቸው ነበር። ውስጥ ውስጡን የሚናፈስ ነገር ነበር። እንደ አሁን እርሱ የገለጹልኝን ነገር የሚጠቋቁ ልክ ነው በደንብ። ይህን ደግሞ በጽሁፍ አስፍሬዋለሁ፣ ምክንያቱም ውሸት እንዳልሆነ ሰዎች ነበሩ። የዛ ጊዜ ከኔ ይህን ስንነጋገር ሰዎች ነበሩ። አስበውበት ከዛ በኋላ አሁን በጣም ዘግቷል። እኛ የተቋቋምነው ኤርትራን ነፃ ለማውጣት ነው። አሁን እንደገና የኢትዮጵያን ከቀተስንበት የሌላ ተለያየ የተለየ አቋም ነው። ስንት ዓመት ብሎ ትግል ያደረግነው በዚህ አንጻር ስላልሆነ ሊሰራ አይችልም አሉን። እንጂ ያው ነገሩን ይህንን ብለን ነበር። ይህን ሁሉ ሀሳብ አቅርበን ነበረ። ያው ሳይሆን ቀርቶ ዛሬ ያለንበት ደረጃ አደረስን። ሻለቃ እንግዲህ እርስዎ የሀገሪቱን የኤርትራን የዛሬ መሪዎች በደንብ አድርገው ያውቃሉ። ዛሬ ያለውን ግንኙነት በቅርብ የሚከታተሉ ሰዎች የሚገልጿቸው አንዳንድ እንደው የሚያንጸባርቋቸው ስጋቶች አሏቸው። ሻዕቢያ ኢትዮጵያን ለመበታተን የቆመ ኃይል ነበር፣ ኤርትራን ለማስገንጠል ብቻ ሳይሆን የሚሉ አሉና፣ በዛሬ ግንኙነቶችም ላይ ጥርጣሬ ያላቸው ሰዎች አሉ። ምንድን ነው የእርሶ ሀሳብ በዚህ ላይ? ሊሆን አይችልማ፣ ምክንያቱም በደንብ ከተገነዘብ ነው እና ጂኦ ፖለቲካውን ካየንና የኢትዮጵያንና የኤርትራን ሁኔታ በደንብ ከተገነዘብ ነው አንዱ አላንዱ ሊኖር አይችልም። ኢትዮጵያን ዘጠና ሚሊዮን ሕዝብ ሽብር ላይ ጥሎ ኤርትራ ለብቻ ሊኖር አይችልም። እንዲሁም ለኤርትራ የሚበጀው ጠንካራ፣ ሰላማዊ አንድነት የተጠበቀ ኢትዮጵያ ነች፣ ለእነሱ የምትበጀው ምክንያቱም ኢትዮጵያ ላይ ትርምስ ጠቅላላ ኤርትራ ነው የሚያበላሸው። ምንም ጥርጥር የለውም። ኤርትራ ላይ ያለ ብልሽት ኢትዮጵያንም በተወሰነ መልኩ ያደፈርሳል። ስለዚህ ሁለቱ አብረው ሊሄዱ የሚችሉ ናቸው እንጂ አንዱ አንዱን ረብሾ ሊኖሩ አይችሉም። ያው አየነው እስከዛሬ ድረስ አዲሱ ከሻለ ቃዳዊት ጋር ያደረግነው ቃለ መጠይቅ ቆንጆ፣ በጣም ትልልቅ ሀሳቦችን ያነሱባቸው አስተያየቶቻቸውን የሰጡባቸው ሀሳቦች አሉ። በነገው ምሽት ይዤ እመለሳለሁ። በጣም ጥሩ ነው ተናግረው ሁለቱ ሕዝቦች አንድ ናቸው። አዎ ደግሞ ኢሳያስ አፈወርቂ ዛሬ ፕሬዚደንቱ አጠናክረውላቸዋል። አንድ አይደሉም የሚሉ ምን ተባሉ? መሆኞች ናቸው። ምንድን ነው ያልከው? እሺ ክቡራትና ክቡራን አድማጮች እንግዲህ የምሽቱ ዝግጅታችን ወደ መጠናቀቁ ነው። ብርሃን ኃይሉ፣ አልሳንቶስ ሰሎሞን ክፍሌ፣ ትግስት ገሜ፣ ገብረ ገብረ መድን፣ ዊንታ ኪዳኔ፣ አበባየሁ ገበያው እና እኛም ማስተናጋጆቻችሁ ሰሎሞን አባተና ድጋሜ አዲሱ አበበ አብረናችሁ አምሽተናል። እጅግ በጣም እናመሰግናለን አብራችሁን ስለቆያችሁ። በነገራችን ላይ ነገ እሁድ ጠቅላይ ሚኒስትር አብይ አህመድና ፕሬዚደንት ኢሳያስ አፈወርቂ ንግግር በሚያደርጉበትና ሀያ አምስት ሺህ ሰው ይገኝበታል በተባለው በሚሌኒየም አዳራሽ የኢትዮጵያና የኤርትራ ሰላም ማብሰሪያ መድረክ ይካሄዳል ተብሏል። ይሄ የተናገርኩ ከጀርባ የምትሰሙት ሰላም ለኢትዮጵያ ኤርትራ ብላችሁ ዘምሩ ሲል ርእሶም ገብረ ጊዮርጊስ የተጫወተው የዛሬ አራት ዓመት ነበረ። በሁለት ሺህ ስድስት ዓመተ ምሕረት ነበይ ቀኑ አደረሰ የዝጅ ዘፈን መልካምሽ

ای تو رب فشکر سلام